ሶበ መጻቃል እም ሰማይ ለተናብቦ ሶበ መጻቃል እም ሰማይ ለተናብቦ ከበቦ ከበቦ ከበቦ ለማየ ባህር ነድ ለለማይ ከበቦ ለለማይ ከበቦ ለለማይ ከበቦ ከበቦ ከበቦ ከበቦ ለማይ ባህር ነድ ለለማይ ከበቦ ለለማይ ከበቦ ለለማይ ከበቦ